ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን እንደምን አምሽታችኋል አድማጮቻችን። የዛሬ ሮብ ሐምሌ 2 ቀን 2006 ዓ.ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሐዬ ነኝ። በዛሬው ፕሮግራማችን ትላንት ኢትዮጵያ ውስጥ ስለታሰሩት ተቃዋሚዎች፣ ትውልደ ኢትዮጵያ ስለሆነችው የዩኒሴፍ የበጎ አድራጎት አምባሳደር ዝግጅቶች አሉን። አንዳንድ ወጎችንም እናቀርባለን። አሁን ግን የዓለም ዜና ይቀድማል። ቆንጅታዬ ታሰማናለች። ጤና ስጥልኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ቤተ መንግስቱ ላይ ትናንት ማታ ጽንፈኛ እስላማዊ ቡድን አልሸባብ ያካሄደውን ጥቃት ተከትሎ የሀገሪቱ ጠቅላይ ሚኒስትር አብዲዌሌ ሼክ መሐመድ ሁለት ከፍተኛ የጸጥታ ባለስልጣናትን ከስራ ማባረራቸው ተነግሯል። የተባረሩት የፖሊስ አዛዡ ጀነራል አብዲ ሐኪም ሳኢድና የብሔራዊ ጸጥታ ኃላፊው ጀነራል በሽር ሞሐመድ ጃማ መሆናቸው ታውቋል። ጠቅላይ ሚኒስትሩ ሞሐመድ ሼክ ኢስማኤል የሚባሉትን የፖሊስ አዛዥ፣ ሞሐመድ አብዱላሂ ሀሰንን የጸጥታ ኃላፊ አድርገው ሾመዋል። በተጨማሪም የቀድሞ የብሔራዊ ጸጥታ ኃላፊ የነበሩትን ሀሊፋ አህመድ አሬግን ከሁለት ወራት በፊት በፈቃዳቸው ስራቸውን የለቀቁትን አብዱል ካሪም ጉሌድን ተክተው የጸጥታ ሚኒስትር እንዲሆኑ መሾማቸው ተነግሯል። የእስራኤል ጀቶች ዛሬ ረቡዕ ጋዛ ዙሪያ ኢላማዎችን መደብደባቸው ታወቀ። የሐማስ ነውጠኞችም ወደ እስራኤል መሀል ሀገር ሮኬት እየተኮሱ ናቸው። የእስራኤል ጦር ሰራዊት ዘመቻ መከላከል ብሎ በጠራውና ከሐማስ የሚተኮሰውን ሮኬት ለማስቆም በማለት በጀመረው ጥቃት በዛሬ ሁለተኛ ቀን ድብደባውን ጠንከራ አድርጎ ነው ያካሄደው። ሆኖም የጥቃት ዘመቻው በሁለቱ ወገኖች መካከል እንደ ኤሮፓውያን መቆጣጠር በ2012 ዓ ም ከተካሄደ ውጊያ ወዲህ የተባባሰ ውጊያ እንዲጀመር ቀስቅሷል። የፍልስጤም ባለስልጣናት በዚህ ሳምንት ጋዛ ውስጥ ተዋጊዎች ሴቶችና ሕጻናትን ጨምሮ ቢያንስ 37 ሰዎች ተገድለዋል ሲሉ አስታውቀዋል። ከእስራኤል በኩል የተገደሉ ሰዎች ስለመኖራቸው የተዘገበ ባይኖርም ሀማስ ወደ መሀል ሀገር ሮኬቶችን ገባ አድርጎ እየተኮሰ ባለበት በዚህ ወቅት በቴልአቪቭ በዋና ዋና የንግድ ቀበሌዎች የአየር ጥቃት ማስጠንቀቂያ ሲጮ ተሰምቷል። ከጋዛ 165 ኪሎ ሜትር ርቀት ላይ በሰሜኗ የጠረፍ ከተማ በሀይፋ አጠገብ ሁለት ሮኬቶች ሜዲተራኒያን ባህር ውስጥ ወድቀዋል ሲሉ የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤል የሕዝብ ደህንነት ሚኒስትር ጋዛ ላይ የጀመርነው ጥቃት ይቀጥላል ሲሉ ዝተዋል። ከፍተኛ የዩናይትድ ስቴትስና የቻይና ባለስልጣናት ዛሬ ረቡ ቤጂንግ ላይ አመታዊ ጉባኤያቸውን በሁለቱ ወገኖች መካከል ትብብር እንዲሰፍን አጥብቀው በማስገንዘብ ጀምረዋል። በዘንድሮ አመታዊው የስትራቴጂ ና የኢኮኖሚ ውይይት መክፈቻ ስነ ስርአት ላይ የቻይናው ፕሬዚደንት ዢ ዢንፒንግ ባሰሙት ንግግር በዩናይትድ ስቴትስና በቻይና መካከል የሚደረግ ፍጥጫ ትርፉ ውድቀት ነው ብለው የሁለቱ ወገኖች ትብብር ለራሳቸውም ሆነ ለአለም ይበ ይወጃል ሲሉ አክለዋል። የዩናይትድ ስቴትስ ልዑካን የመሩት የውጭ ጉዳይ ሚኒስትር ጆን ኬሪ ና የገንዘብ ሚኒስትሩ ጃክ ሊዮም ይህንኑ ስሜት ያስተጋባ ንግግር አድርገዋል። ኬሪ ሲናገሩ ዩናይትድ ስቴትስ ፍላጎቷ ቻይና ልትቆጣጠር ሳይሆን ይልቁንም ቻይና ሰላማዊ የተረጋጋችና የበለጸገች ሀገር እንድትሆንና ለክልላዊ መረጋጋት አስተዋጽኦ እንድታደርግ ተስፋ በማድረግ ነው ሲሉ አስረድተዋል። እንዲህ ያሉ የእርቅ መንፈስ ያዘሉ አስተያየቶች በየዓመታዊ ጉባኤዎች ላይ የተለመዱ ሲሆን፣ በዝግ በሚካሄዱ ንግግሮች ግን በሀገሮቹ ግንኙነቶች ላይ ፈተና የሚደቅኑ አሳሳቢ ጉዳዮች እንደሚነሱ ይታወቃል። ኢንዶኔዥያ ውስጥ በተካሄደውና ከባድ ፉክክር በተደረገበት ፕሬዝደንታዊ ምርጫ ሁለቱም ተወዳዳሪዎች አሸናፊው እኔ ነኝ ማለታቸውን ተከትሎ ዛሬ ሀገሪቱ ወደ ፖለቲካ ፍጥጫ አምርታ እንደነበረ ተዘገበ ከሰማኒያ ከመቶ በላዩ ድምጽ ተቆጥሮ ዛሬ ይፋ የተደረገው ቅድመ ውጤት የጃካርታው አገረ ገዢ ጆኮ ዊዶዶ የቀድሚውን ጀነራል ፕራባዎ ሱቢያንቶን በአምስት ከመቶ ድምጽ ብልጫ እየመሩ መሆናቸውን ያሳያል ዊዶዶ ወዲያውኑ ጋዜጣዊ ጉባኤ ጠርተው አሸንፊ ያለው ማለታቸው ታውቋል ተፎካካሪያቸው ሱቢያንቶ በበኩላቸው ወዲያውኑ የደጋፊዎቻቸው ስብሰባ ላይ ህዝቡ የሚደግፈው እኔን መሆኑን መቻ ክፍሌ ያካሄደው ጥናት ይጠቁማል ሲሉ መናገራቸው ተዘግቧል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመለሳለች። አሁን ወደ ቀዳሚው ዝግጅታችን እናመራለን። የአንድነት ፓርቲ ህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውና የፓርቲው የድርጅት ጉዳይ ምክትል ኃላፊ አቶ ዳንኤል ሽበሺ ትላንት በፖሊስ ቁጥጥር ስር እንደዋሉ የፓርቲው ምንጮች ገለጹ። ከሁለት ወራት ወዲህ መንግስት በፓርቲው አባላት ላይ ይፈጽማል ያሏቸው ጥቃቶች እየተባባሱ መሄዳቸውን የአንድነት የአዲስ አበባ ፓርቲ ስራ አስፈጻሚ ኮሚቴ ገልጿል። መለስካቸው አመሃ ዝርዝሩን ይዟል። የአንድነት ለዴሞክራሲና ለፍትህ ፓርቲ የስራ አስፈጻሚ አባልና የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው እንዲሁም የፓርቲው የብሔራዊ ምክር ቤት አባልና የድርጅት ጉዳይ ምክትል ኃላፊ አቶ ዳንኤል ሽበሺ በፖሊስ መያዛቸውን የፓርቲው ሊቀመንበር አቶ ግዛቸው ሽፈራው ለቪኦኤ በስልክ ገልጸዋል። አቶ ሀብታሙ አያሌው በፖሊስ የተያዙት በተለምዶ ጨርቆስ እየተባለ በሚጠራው የአዲስ አበባ ከተማ ክፍል አቢሲኒያ ባንክ ውስጥ እንደነበረም ሊቀመንበሩ ተናግረዋል። አቶ ግዛቸው እንዳሉት ፓርቲው ወደ አሜሪካ እንዲጓዝ ካዘጋጃቸው ሁለት የልዑካን ቡድኖች ውስጥ በአንደኛው ተካተው የነበሩት አቶ ሀብታሙ አያሌው በፖሊስ የተያዙት ለጉዟቸው አስፈላጊ ቅድመ ዝግጅት ሲያደርጉ በነበሩበት ወቅት ነው። አቶ ሀብታሙ በአሁኑ ጊዜ ማዕከላዊ ምርመራ እንደሚገኙና ቃላቸውን ሰጥተው እስኪያበቁ ድረስም ከማንም ጋር መገናኘት እንደማይችሉ በፖሊስ እንደተገለጸላቸው አቶ ግዛቸው ለቪኦኤ ተናግረዋል። አቶ ሀብታሙ በፖሊስ ቁጥጥር ሥር የዋሉት ዛሬ ረፋዱ ላይ መሆኑም ተረጋግጧል። የፓርቲው የብሔራዊ ምክር ቤት አባልና የድርጅት ጉዳይ ምክትል ኃላፊው አቶ ዳንኤል ሽበሽም ዛሬ ረፋዱ ላይ በፖሊስ መያዛቸውና ይህ ዘገባ እስከተጠናቀረበት ጊዜ ድረስ እሳቸው በተገኙበት ቤታቸው እየተፈተሸ እንደሆነ የፓርቲው መሪ አቶ ግዛቸው አረጋግጠዋል። ከዚህ በኋላ አቶ ዳንኤልን ፖሊስ የት እንደሚወስዳቸው ግን አልታወቀም። በተመሳሳይ ዜና የአንድነት ለዲሞክራሲና ለፍትሕ ፓርቲ የአዲስ አበባ ስራ አስፈጻሚ ኮሚቴ ከጥቂት ቀናት በፊት በወጣው ጋዜጣዊ መግለጫ መንግስት በአንድነት አባላት ላይ የሚሰነዝራቸው ጥቃቶች ከሁለት ወራት ወዲህ እየተባባሱ ናቸው ብሏል። በአዲስ አበባው የአንድነት ስራ አስፈጻሚ ኮሚቴ መግለጫ እንደሚጠቁመው ይህ ጥቃት የተባባሰው ከጥቂት ወራት በፊት ፓርቲው የተሳካ ሰላማዊ ሰልፍ በከተማይቱ አድርጌ ያለው ካለ በኋላ ነው። ጋዜጣዊ መግለጫውን በንባብ ያሰሙት የአዲስ አበባ ወጣቶች ጉዳይ ኃላፊ አቶ ስንታየሁ ቸኮል መንግስት ሀገር ማስተዳደር እንዳልቻለ አዲስ አበባ ማሳያ ነች በማለት የአዲስ አበባ አንድነት ምክር ቤት ባዘጋጀው ሰላማዊ ሰልፍ በርካታ የከተማው ነዋሪዎች በነቂስ ወጥተው የተሳተፉበት የሁኔታ ቀን በተሳካ ሁኔታ ከተጠናቀቅ ጊዜ ጀምሮ በአንድነት ፓርቲ አመራር አባላት ላይ የሚፈጸም አሳፋሪ መንግስታዊ ጥቃት ኢህአዲግ ወደ ተራ ውንብድና መውረዱን የሚያሳይ ሀቅ ነው። መግለጫው እንዳትተው ከአስር በላይ በድብደባ የተለያዩ ጉዳትና ሕገወጥ እንግልት ተፈጽሞባቸዋል ያላቸውን ሰዎች ስም ዝርዝር አስፍረዋል። በጸጥታ ኃይሎች በጠራራ ፀሐይ መደብደባቸውን በምስክርነት የገለጹት የአዲስ አበባ የአንድነት ፓርቲ ሥራ አስፈጻሚና ጸሐፊ ሰኔ 19 ቀን 2006 ዓመተ ምህረት ተፈጸመብኝ ያሉትን በዝርዝር ተናግረዋል። አስቀድሞ በስልክ ብዙ ማስጠንቀቂያዎች እንደደረሷቸው፣ በኋላም ወደ ሥራ ሲሄዱ በመኪና ሊገጯቸው እንደሞከሩ የአሳይሳካ ሲቀር ደግሞ በመኪናው ዞረው ተመልሰው እንደደበደቧቸው በድብደባው የወለቁ ናቸው ያሏቸውን ሁለት የታች የፊት ጥርሶቻቸውን አሳይተው ተናግረዋል። በተነሳ ገብገብ ማጅራቴ ነው ያዘ አንደኛው አንደኛው ዝ ሁለቱም አንዱ ዚ ሲይዝ አንዱ ሲይዝ ወደታች ነው ቁጭ ያልኩት። ወደታች ቁጭ ስል አብረው ነው የወረዱት። ስቆም አንደኛው ወደ መኪናው ሄደው ወደቀ ማለት ሌላኛው ነው ሽጉጥ አብጥቶ በሰደፉ ይመጥ በሰደፉ ከመጡም በኋላ ራሴን ሳኩ ወደኩ። ሲወድቅ ይሰማሁት ድምፅ አለ። በሰመመን ይሰማሁት ጨርሰው ጨርሰው ነው ያለ አንደኛ አይሆንም ተብነዋል አምስት ደቂቃ ትይንት ሲወጣ ማንም እንትን አለ ሄዱ። የዚህ ጥቃት ምክንያቱ የታወቀ ነው ይላል መግለጫው። ጥቃቱ ከ2007 ዓ.ም ሀገራዊ ምርጫ በፊት የአንድነት ፓርቲን መዋቅር ለማፈራረስ ስለመሆኑ ቅንጣት ያህል አንጠራጠርም ሲል ያረጋግጣል። የአንድነት የአዲስ አበባ የድርጅት ጉዳይ ኃላፊ አቶ ነቢዩ ባዘዘው እንዳብራሩት ደግሞ በከተማ ውስጥ በአሁኑ ጊዜ አንድነት ከኢህአዴግ ባልተናነሰ ስፋትና ጥልቀት መዋቅሩን ዘርግቷል። በሳቸው አባባል ኢህአዴግ ይሄ አስፈርቶታል። የጥቃት እርምጃውም ከዚህ እንደሚመነጭና ቀጣይነቱም እንደማያጠራጥር ይናገራሉ። ጥቃቱ ቀጣይ እንደሆነ አመላካቸው የሆነው ነገር ለአባላቶቻችን በተለያየ መልኩ ስልክ ይደወላል። የሚደወሉ ስልኮች ከምን ላይ እንደሚመጡም የተወሰነ ደረጃ በባለሙያ ኢንቨስቲጌት እንዲደረግ ከተወሰኑ ሰዎች ጋር እየሰራ ያለ ነው። ስልኮች ይደወላሉ፣ ማስፈራሪያና ዛቻ ይደርሳሉ። በመኖሪያ አካባቢያቸው ላይ እንደዚሁ አይነት ዛቻና በሚሰሩበት ቦታ ላይ ባለፉት ሀያ ዓመታት የሰማችሁትና የምታውቁት ነው። እነዚህ ሁኔታዎች ለእኛ አመለካች ተሰንዝሯል ስለተባለው ጥቃት ለማጣራት ጥቃቶቹ ተፈጽመውባቸዋል በተባሉት አካባቢዎች የሚገኙትን የየካ የነፋስ ስልክ ላፍቶንና የአዲስ ከተማን ፖሊስ መምሪያዎች በስልክ ለማግኘት ተደጋጋሚ ሙከራዎች አድርጌያለሁ የነፋስ ስልክ ላፍቶንና የአዲስ ከተማ ፖሊስ መምሪያ ስልኮች ጭራሽኑ አይነሱም የየካ ክፍለ ከተማ ፖሊስ መምሪያ ስልክ ተነስቶ መልስ ቢሰጠኝም የመምሪያ ኃላፊው ስብሰባ ላይ ናቸው እየተባልኩ ላገኛቸው አልቻልኩም። ለዚህ የሚሰጡን መልስ እስካለ ድረስ ደጋግመን እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ለሴቶች ልጆች ከወንዶች እኩል የትምህርት ዕድል እንዲሰጥ የምትታገል ወጣት የተባበሩት መንግሥታት ድርጅት አድልዎን የሚያከትም ተጨባጭ መፍትሄ እንዲያቀርብ ጠይቃለች። ትውልድ ኢትዮጵያ የሆነችው የዩኒሴፍ የበጎ አድራጎት አምባሳደር ለአሜሪካ ድምጽ ሬዲዮ በሰጠችው ቃለ ምልልስ ልጃገረዶችና ሴቶች እኩል የትምህርት ዕድል ማግኘት እንዳለባቸው ለመቀስቀስ ያነሳሳትን ነገር ገልጻለች። የጄኔቫ ዘጋቢያችን ሊዛ ሽላይን አና ጎዲፋን አነጋግራ ተከታዩን ዘገባ ልካለች። ትዝታ በላቸው ታቀርበዋለች። ከኢትዮጵያውያን ወላጆች ካናዳ ውስጥ የተወለደችው አና ገደፋ እስካሁን ያከናወነቻቸው መልካም ተግባራት ሲታዩ አስደናቂ ወጣት ናት ቢባል በቂ አይሆንም። የዩኒሴፍ የበጎ አድራጎት አምባሳደር ሆኜ ማገልገል በእውነቱ በዚች አጭር የ16 ዓመት ዕድሜ ሁሉ ታላቅ ደስታ ሰጥቶኛል። የተባበሩት መንግስታት የሕጻናት መርጃ ድርጅት የበጎ አድራጎት አምባሳደር እንድትሆን የተመረጠችው አና ገና የ15 ዓመት ወጣት ሳለች እንደ አውሮፓ አቆጣጠር በጥር 2013 ዓ ም ነው ከዚያ ጊዜ ወዲህ አና ገደፋ የሴቶች ልጆች መማርን ጥቅም ለመግለጽ ኢትዮጵያና ሌሎች ከሰሃራ በረሃ በታች ያሉ የአፍሪቃ ሀገሮችን ተዘዋውራለች። በዓለም ዙሪያ የሚገኙ በብዙ ሚሊዮን የሚቆጠሩ የትምህርት እድል ስለሌላቸው ሴቶች ማውሳት ኃላፊነቷ መሆኑን ለአሜሪካ ድምጽ ራዲዮ ገልጻለች። ሴቶች say ልጆች ከትምህርት የሚያስተጓጉሏቸው ኃላፊነቶች በጣም ብዙ፣ የቤተሰብ ኃላፊነቶች አሏቸው። ሴቶች ልጆች ትምህርት እንዳይቀስሙ የሚያግዱ ብዙ ባህላዊ ደንቃራዎች አሉ። ወላጆችም ከሴት ይልቅ ወንድ ልጃቸውን ለትምህርት እንዲመርጡ የሚያደርጓቸው በርካታ የኢኮኖሚ ምክንያቶች አሉ። ስለዚህ የሴቶች ልጆች የትምህርት እንቅፋቶች በጣም ብዙ ናቸው። ስለዚህ ነው የሴቶችን ትምህርት ልንከታተል ልንደግፍና ልንንከባከብ የሚገባው። አና ገደፋ ልጆች ትምህርት ላይ እንዲያተኩሩ በትኩረት ሥራ የጀመረችው ገና የሰባት ዓመት ልጅ ሆና ነው። ለዚህም ምክንያት የሆነው በአንድ ወቅት በገጠር ኢትዮጵያ የሚኖሩ ዘመዶቿን በጎበኘችበት ጊዜ አንድ ጥሩ ጓደኛ ታፈራና ወደ ካናዳ ስትመለስም ግንኙነቷን ትቀጥላለች። ከዚያም በአገር ቤት የተዋወቀቻት ጓደኛዋ እርሳስና ወረቀት እንደሌላት ስትረዳ መገረምና ቁጭት ያድርባታል። ከዚያም ፔንስል ማውንተን ፕሮጀክት የእርሳስ ተራሮች ፕሮጄ በሚል እርሳስ የሚሰበስብ ድርጅት ትመሰረታለች። ድርጅቷ እስከ ዛሬ 500,000 እርሳሶችን በዓለም ዙሪያ ላሉ ተማሪዎች አሰራጭቷል። ሀና ከዚያም ሌላ ከእርሳስ ሌላ ለትምህርት አስፈላጊ የሆኑ ቁሳቁስ ለዩኒቨርሲቲዎች ጭምር መጻሕፍት ለምሳሌ አዳዲስ ኢትዮጵያ ውስጥ ለተከፈቱት ዩኒቨርሲቲዎች ጭምር መጻሕፍት፣ የአካል ጉዳተኛ ለሆኑ ተማሪዎች ተሽከርካሪ ወንበሮች መሰረታዊ የሆኑ ማናቸውንም ለትምህርት የሚያስፈልጉ ቁሳቁስ ነው የላክ ነው። እነዚህ ደግሞ ለወንዶችም ለሴቶችም ነው የሚያገለግሉት። አና ገደፋ የተባበሩት መንግስታት የሕፃናት መርጃ ድርጅት የበጎ አድራጎት አምባሳደር ሆኗ በመስራት ለውጥ እያስገኘች መሆኗን ታምናለች። በካናዳ መወለዴና ሴት ልጅን ማስተማር የሚያስገኘው ጥቅም ማስረጃ እኔው ነኝ ትላለች። በሌላ በኩል ደግሞ ኢትዮጵያዊ መሰረትና ሴቶችን ከትምህርት ሊያግዱ የሚችሉ ባህል የሚያውቁ ወላጆቿም ለዓላማዋ ስኬት እንደሆኑ አና ገደፋ ለአሜሪካ ድምፅ ራዲዮ ጋዜጠኛ ሊሳ ሽላይን ገልጻለች። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አድማጮች፣ ቀጥሎ ከሬዲዮ መጽሔት ልዩ ልዩ ወገዎች አንዱን ጋብዛችሁ የአዲስ አበባው ዘጋቢያችን ንጉሴ አክሊሉ የታሪክ ማስታወሻ በሚፈትሽበት ዝግጅቱ ወታደራዊ ደርግ ከመፈጠሩ በፊት ደርግ ነበርን ሲል ይጠይቃል። ዝርዝሩ ቀጥሎ ይቀርባል። አመሰግናለሁ አሉላ በአስራ ዘጠኝ መቶ ሰባዎቹ መጀመሪያ ላይ እንዲያ በትንሣኤው በፋሲካው በአል ዋዜማ የእንቁላል ዋጋ ተወደደ እና ህዝቡ ማጉረምረም ሲጀምር ደርግ ዶሮና እንቁላል ነጋዴዎችን ለማስጠንቀቅ ለማስፈራራት ቢሞክርም እንደ በርበሬው ጊዜ የሚሰማ አልተገኘም ስለዚሁ በወቅቱ የተጠየቁት ሟቹ የደርግ አባል ኮሎኔል ደበላ ዲንሳ የደርግ ዶሮ አስካካች እንጂ መቼ እንቁላል ጣለች ነበር ያሉት። አበላል እንደ ደርግ አባል የተባለውም በዚያው በእንቁላሉ ሰሞን ነው። በወቅቱ ዝነኛ ገጣሚ የነበሩት አለቃ ንባቆብ ቃለወልድም የደርጉ መኪና ሸራ የለበሰው ያን ሁሉ መኳንንት ወዴት አደረሰው እያሉ ደርግን በደግ ያነሳሱት ነበር። ለመሆኑ ደርግ ማለት ምን ማለት ነው? ስያሜውስ ከየት ነው የተገኘው? ከደርግ በፊት ደርግ እንደነበር ታውቃላችሁ? ለሁሉም ይህ እያገባደን ነው ያለነው ወረሃ ሰኔ ነገሰኞ ከመጠናቀቁ በፊት ከሰኔ ሀያ ቀን ሺ ዘጠኝ መቶ ስልሳ ስድስት አመተ ምረት ጀምሮ ስላወቅ ነውና ስለምናውቀው ደርግ ስለሚለው ቃልና ስያሜው በዚህ በአርባ አመቱ የአብዮቱ ወቅት ትዝታዬ ለዛሬ ላጫውታችሁ ወደድኩ። ፍቀዱልኝና እንደገና ልጠይቅ። እውን ከደርግ በፊት ደርግ ነበር? ተጠቅመንበታል ቃሉን ደርግ ማለት ያው የግዕዝ ቃል ነው ደስታ ተክለ ወልድ በጻፉት የግዕዝ አማርኛ መዝገበ ቃላት ላይ ደርግ የሚለው ኮሚቴ መሆኑን ስለሚገልጽ በዛ መሰረት ደርግ የሚለውን ቃል ተጠቅም ያለው ኮሚቴ የሚለው የውጭ ቃል በመሆኑ ይህንን እየገለጸልን ያለው ታደሰ ድንቁ ይባላል። በአስራ ዘጠኝ መቶ አርባ ሁለት መጀመሪያ አካባቢ የተቋቋመው የአንጋፋው የተግባረ ዕድ ትምህርት ቤት የሺ ዘጠኝ መቶ ስልሳ አራት ዓመተ ምህረት ምሩቅ ነው። በዚያ ወቅት ታትሞ በወጣው መጽሔት ላይ ማለትም በአስራ ዘጠኝ መቶ ስልሳ አራት ዓመተ ምህረት መሆኑ ነው። ደርግ የሚለውን ቃል ሥራ አስፈጻሚ ወይም ኮሚቴ ለሚለው የእንግሊዝኛ ቃል ተጠቅመውበት እንደነበረ ታደሰ ድንቁ አጫውቶኛል። ስለዚህ ከደርግ በፊት ደርግ ነበር እንበል። ሙሉ በሙሉ ኢትዮጵያዊ የግዕዝ ቃል ደርግ ነው። ለዚህም ማስረጃ የሚሆኑ አንዳንድ መጽሐፍቶች ይገልጻሉ። ለምሳሌ ድርሳነ ገብርኤል ደርገ መላእክት ይላል። ደርግ የሚለው ኮሚቴ መሆኑን የሚገልጽ ነው እና ይህንን ነው የተጠቀምኩት። አስራ ዘጠኝ መቶ ስልሳ አራት ዓመተ ምሕረት ተግባራዊ ድይ ያለህ አንተ የህዝብ ግንኙነቱ ኃላፊ የሆነህ በታተመው መጽሔት ላይ በስልሳ አራት ዓመተ ምሕረት የዛሬ አርባ ሁለት ዓመት ማለት ነው ደርግ ከመመስረቱ በፊት መጽሐፉ ልባስ ላይ የሆኑ ደረጃዎችና አንድ ዓይን ምልክት ይታያል። ውስጥ ደግሞ ደርግ የሚለው ቃል አለና ደርግ የኢትዮጵያ ትቅደም ሲል የወሰደው አንድ ዓይንና ደርግ የሚለው ቃል ከእናንተ ተወሰደ ማለት እንችላለን። ትክክል ነው። ስናየው ከዛ ቀደም ዓይንን በኢትዮጵያ ካርታ ላይ መጠቀም የጀመርነው እኛው ነን። ከእኛ በፊት አላየንም። አይኑን የተጠቀምነው ደግሞ ኢትዮጵያ አይን አገኘች ማለት ሳይሆን በኢንዱስትሪው እድገት ስንል ደረጃዎችን፣ የኢትዮጵያን ካርታ፣ የኢንዱስትሪዎቹን ካርታ በአንድነት አድርገን ነው የተጠቀምነው። አንድን ሰው ትኩር ብሎ ብሌኑን ቢያይ የእሱ መልክ እንዳለ በብሌን ውስጥ ራሱ ሊያየው ይችላል፣ የራሱን መልክ። በዛ መሰረት እኛ ያልነው ኢትዮጵያ በኢንዱስትሪ እድገት ስናይ ብለን ነው አተረጓጎሙ። በዚህ ነው የተጠቀምነው ነው። ተባባሬን ታደሰ ድንቁን አመስግኜ ወደ ተከታዩ እንግዳዬ ደግሞ ልለፍ። ሊቀ ህሩያን በላይ መኮንን ይባላሉ። የዜማና የቅኔ መምህር ናቸው። በዚያ ላይ በዘመናዊው ትምህርት ደግሞ ዳጎስ ያለ ድግሪ አላቸው። የመጀመሪያ ድግሪያቸውን ያገኙት በቋንቋና ስነ ጽሁፍ ከአዲስ አበባ ዩኒቨርሲቲ ሲሆን ሁለተኛ ድግሪያቸውን ደግሞ በስነ ልሳን ፊሎሎጂ ነው። ሊቀህሮያን በላይ መኮንንን የጠየኳቸው ደረገ የሚለው ቃል በፍቅረ ስላሴ ወግደረስ እኛና አብዮቱ መጽሐፍ ላይ ተጠቅሷል እና ይሄ ነገር አንዳንድ ሰዎች ደረገ ሳይሆን ተዳረገ ነው ስለሚሉ የትኛው ነው ትክክል ነበር ያልኳቸው። ሊቀህሮያን በላይ ብዙ መጽሐፉን ብዙም ባላያየውም የታተመውን መጽሐፍ እኛና አብዮቱን እንዲሁ አይቸዋለሁ እና በዚህ መጽሐፍ ላይ ደረገ የሚለው ግስ ለደርግ ለሚለው ዘመድ ዘር ስር እንደሆነ ተገልጿል ነው ያሉኝና ትክክል ነው። ደረገ የሚል የግዝ ቃል አለ። ፍችውም አደረገ፣ አደራጀ፣ አንድ አደረገ፣ ደረጃ አገኘ የሚል ትርጉም አለው። እና እርባታው ያው እንግዲህ ደረገ ብሎ አደረገ፣ አንድ አደረገ፣ ይደርግ አንድ ያደርጋል፣ ይድርግ አንድ ያድርግ ዘንድ ይድርግ አንድ ያድርግ፣ ደሪግ ደሪጎት አንድ ማድረግ፣ ድሩግ አንድ የሆነ፣ ድሩጋን አንድ የሆኑ፣ ድርግት አንድ የሆነች፣ ድሩጋት አንድ የሆኑ እያለ ይረባል እና እንግዲህ በዚህ ግስ ውስጥ ደርግ የሚለው ዘመድ ዘር ነው። ዘመድ ዘር ስንል ያንኑ ግሱን መስሎ ግሱን አክሎ ምንም ቅጥያ ሳይኖረው ራሱን ግሱን መስሎ የተገኘ ስም ዘመድ ዘር ይባላል እና ደረገ ብሎ ደርግ ሲል ዘመድ ዘር ነው እና ትክክል ነው። ደርግ ማለት አንድነት፣ ህብረት የሚል ትርጉም አለው። በተለይ በኒያ መጽሐፍ ላይ መጀመሪያው የታተመ በአስራ ዘጠኝ ሰማኒያ ዘጠኝ አመተ ምህረት ነው። አውዱን ወስጄ ደርግ ለሚለው አንድነት ህብረት የሚለው ኪዳነ ወልድም የሰጡት ትርጉም ነው። እኔ ግን የወታደራዊ መኮንኖች ህብረት የኃይለ ሥላሴን መንግስት የገለበጠ የሚል ትርጉም በመዝገበ ቃላት ላይ አስቀምጫለሁ። ምክንያቱም ያው መዝገበ ቃላት ታሪክንም መነሻ አድርጎ እንደ አውዱ ፍቺ መስጠት ስላለበትና ደርግ የሚለው ቃል ደረገ ከሚለው ግስ በትክክል የተገኘ ዘመድ ዘር ነው። አንዳንዴ ተዳረገ የሚል ግስ ይጽፋሉ የድሮች የግስ መጽሐፎች። ይሄ ግን ትክክል አይሆንም። በትንሹ የግዕዝ ቋንቋ አምስት አዕማድ አሉት እነሱም አድራጊ፣ ተደራጊ፣ አስደራጊ፣ ተዳራጊ፣ ተደራራጊ የሚባሉት ማለት ነው እና ደረገ ራሱ አድራጊ ግስ ነው አደረገ ማለት ሶስተኛው መደብ ነጠላ ቁጥር አደረገ አንድ ሆነ ተብሎ ይተረጎማል አድረገ የሚለው ደግሞ አስደራጊ አምድ ይሆናል አስደራጊ ነው አስደረገ አንድ አስደረገ ለማለት ነው ተዳረገ ደግሞ እርስ በርሱ የመዳረግ ግስ ነው እንጂ አድራጊ ሊሆን አይችልም። ቀተለ ብሎ አድራጊ ነው። ተቀትለ ብሎ ተደራጊ ነው። አቅተለ አስደራጊ ነው። ተቃተለ ተዳራጊ ነው። አሁን ተዳረገ የተቃተለ አቻ ግስ ነው። ተዳረገ ማለት እርስ በርሱ ተገናኘ፣ ተዳረገ ተጋደለ እንደማለት ማለት ነው እና ተዳረገ ከሚለው ግስ ደርግ ሊወጣ አይችልም። ለዛሬ እንግዶቼን ሊቀ ሕሩያን በላይ መኮንንንና አቶ ታደሰ ድንቁን ላመስግን። በቀጣዩ አስራ አምስት ቀን ዝግጅቴ ከአስራ ዘጠኝ መቶ ስልሳ ስድስት ዓመተ ምሕረት በፊት አንድ መቶ ሰላሳ ሶስት ጋሻ መሬት ስለነበራቸው፣ ስለ ደሃው፣ ስለ ችግረኛው፣ ስለ ሀገር ባለውለታው የመሬት ከበርቴ አጫውታቸዋለሁ። ቸርንሰ አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን። እንጫወታለን እኔ he loves Here we go.